በኢትዮጵያ ሕገ መንግሥት መሰረት የማንነት ጥያቄ በሚያነሱ ዜጎች ላይ የሚፈጸም ግድያ ሕገ ወጥ ስርዓት አፍኖ መሰወር፣ ማፈናቀልና ንብረት መንጠቅ በአስቸኳይ ይቁም ሲል የሰብአዊ መብቶች ጉባኤ ጥሪ አቀረበ። ሰመጉ በአንድ መቶ አርባ አንደኛ ልዩ መግለጫው የወልቃይት የቅማንት የቁጫና የኮንቶማ ማህበረሰቦች ያነሱትን የማንነት ጥያቄ ተከትሎ ከሐምሳ ስድስት ያላነሱ ሰዎች መገደላቸውን አስታውቋል። በመቶ ሚሊዮኖች የሚገመት ንብረት መውደሙንም ገልጿል። ሌሎች የተለያዩ ጉዳቶች በዜጎች ላይ መድረሳቸውንም ይፋ አድርጓል። መለስካቸው አመሀ ተጨማሪ ዘገባ አለው። ቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ በመባል የሚታወቀው ዛሬ ደግሞ ሰብአዊ መብቶች ጉባኤ በሚል ስያሜ የሚታወቀው ለሰብአዊ መብቶች ተከራካሪ ድርጅት በአንድ መቶ አርባ አንደኛው ልዩ መግለጫው አራት ማህበረሰቦች ባነሱት የማንነት ጥያቄና በተከተለው የሰብአዊ መብቶች ጥሰት አተኩሯል። በተለይም የወልቃየት ተወካዮችና የሀገር ሽማግሌዎች ገለጹልኝ እንዳለው ከሆነ የወልቃየት ሕዝብ የአማራ ብሔረተኝነት የማንነት ጥያቄ ያነሳው አሁን አይደለም ህወሀት በትጥቅ ትግል ላይ በነበረበት ጊዜም የተነሳና ምላሽ ያልተሰጠው ጥያቄ እንደሆነ መግለጫ አትታል። ከ1983 ዓ.ም በኋላም ምላሽ ሳይሰጠው ሲንከባለል የመጣ ጥያቄ ነው ሲሉ ተወካዮቹንና የሀገር ሽማግሌዎች በመጥቀስ መግለጫው የችግሩን ጥንተ ታሪክ ያመለክታል። ይህ ጥያቄ እስከ ዛሬ መፍትሔ ባለማግኘቱና ተቃውሞም እንደቀጠለ መሆኑን በዚህም ምክንያት ሰዎች እንደተገደሉ መግለጫው ስማቸውንና የተገደሉበትን ስፍራ በዝርዝር ያሳያል። የሰመጓና ዲሬክተር አቶ ብጻ ተተረፈ የማራ ብሔረተኝነት ማንነት ጥያቄ በማንሳታቸው ብቻ በ ሰላሳ አራት የወልቃይት ተወላጆች ላይ ተፈጽሟል። እንደዚሁም በቁጥር ወደ ዘጠና ሶስት የሚደርሱ ዜጎች አሁንም የማንነት ጥያቄ በማንሳታቸው ምክንያት ብቻ በተለያዩ ጊዜያት ታፍነው ተወስደው እስካሁን ያሉበት አይታወቅም። ይሄ ታፍነ መወሰድም አንዱ ትልቅ ችግር ነው። ድብደባና ማሰቃየት የደረሰባቸው ዜጎች አሉ። ዝርዝሩ መግለጫው ላይ ይገኛል። ወደ ሶስት የሚሆኑ ዜጎች ተዘርዝረዋል። ይሄ በሰመጉ አቅም ባለን የሰው ኃይል ባለን የሀብት መጠን አቅማችን የፈቀደውን ያህል ያለው ተጨባጭ ሁኔታም በጣም ትንሽ አስቸጋሪ ስለሆነ በዛ ውስጥ ሆነን የሰራ ነው እና ያገኘነው ውጤት ነው። ከዚህ በላይ መግለጫው ይህንኑ የማንነት ጥያቄ አንስታችኋል የተባሉ አስራ አንድ ሰዎች የእርሻ መሬት መኖሪያ ቤትና ንብረት መነጠቃቸውን፣ አንድ መቶ ሰባ ሶስት ሰዎች ከመኖሪያቸው መፈናቀላቸውንና ሌሎችንም ይዘረዝራል። በተመሳሳይ መንገድ በአማራ ክልል የቅማንት ማህበረሰብ የማንነት ጥያቄ ሲያነሳም ጥያቄውን በሰላማዊ መንገድና ሕግን መሰረት በማድረግ ባቀረቡ ሰዎች ላይ ከባድ የመብት ጥሰት እንደተፈጸመ መግለጫው ያሳያል። የአማራ ክልል የጸጥታ ኃይሎችና ታጣቂዎች ጥቅምት 22 ቀን 2008 ዓ.ም አርማጭሆ ወረዳ ማውራ ቀበሌ በወሰዱት የኃይል እርምጃ 22 ሰዎች መገደላቸውን፣ አስር ሰዎች መቁሰላቸውን የሰመጉ ልዩ መግለጫ ይናገራል። ከዚህም በተጨማሪ በአራት ወረዳዎች ላይ 148 ሚሊዮን 462176 ብር የሚገመት ንብረት እንደወደመ መግለጫው ይዘረዝራል። አቶ ብዛት እንደሚሉት የወልቃየትንና የቅማንትን ጉዳዮች ሰመጉ ሲመረምር ሌሎች ችግሮችንም አስተውለዋል። የኅብረተሰቡ የማንነት ጥያቄ መግፋቱ እንዳለ ሆኖ እነዚህ ይህን ጥያቄ ለራስ ያልታወቀ አጀንዳ ለማዋል አንዳንድ ጥረቶች በሁሉም አቅጣጫ አይተናል። ከመንግስትም አቅጣጫ አይተናል። ከተቃዋሚ አቅጣጫ አይተናል። መንግስት ውስጥም እርስ በርስ ካለ አንዳንድ ፉክክር ከሚመስል ፍላጎትም አንጻር አንዳንድ አጀንዳቸውን ከቅማንት ጀርባ አንዱ ሊቆም ይፈልጋል፣ ከወልቃይት እኛ ይሄ ሁሉ ጸድቶ ችግሩ የዜጋ ችግር፣ ችግሩ የሰብአዊ መብት ችግር፣ ችግሩ ነገ ደግሞ የአገር ችግር በሰላምና በጸጥታ ላይ ሁሉ አሉታዊ የሆነ አስተዋጽኦ ሊያመጣ የሚችል ችግር በመሆኑ በጊዜ ትኩረት እንዲሰጠው እና ሌላ አጀንዳ ያላቸው ሁሉ እጃቸውን ሁሉ እንዲያነሱ በመግለጫችን ላይ እነዚህን በትኩረት ለመግለጽ ሞክረናል። የቁጫና የኮንቶማ ማህበረሰብ ጥያቄዎችን በተመለከተና የተከተለውን የመብት ጥሰት ከዚህ በፊት በወጡት መግለጫዎች እንደተዘረዘሩ የጠቀሱት የሰመጉ ዋና ዳይሬክተር በዚህ መግለጫ ለማሳየት የተፈለገው ችግሩ መቀጠሉንና መንግስትም ትኩረት እንዲሰጠው ነው ብለዋል። ለምሳሌም የቁጫ ማህበረሰብን የማንነት ጥያቄ አንስተዋል ተብለው የተለያየ የመብት ጥሰት የተፈጸመባቸውን አስታውሰዋል። ለምሳሌ አርባ ሁለት የማህበረሰቡ አባላት ይህን ጥያቄ በማቅረባቸው ምክንያት ታስረው እንደሚገኙ ገልጸናል። በዛሬውም ድረስ ታስረው ይገኛሉ። አባ ሁለት የሚሆኑ ሰዎች ከዚሁ ጥያቄ ጋር በተያያዘ ከአሁን በፊት የተገደሉ ሰዎች አሉ። እነዚህ ገዳዮቻቸው ለህግ አልቀረቡም። ከአንድ መቶ በላይ የሚሆኑ ዜጎች በጥይት ቆስለዋል። ከመቶ በላይ ዜጎች እዚህም ጥፋት ፈጻሚዎች ለህግ አልቀረቡም። በብዛት ከመንግስት ስራ የተባረሩ እንዲሁም ከእርሻቸው የተፈናቀሉ ከትምህርት ገበታቸው ተመልሶም ወደ ትምህርት ገበታቸው ሁሉ እንዳይገቡ የተደረጉ ፣ ነጋዴዎች እንዳይነግዱ ሁሉ የተከለከሉበት እነዚህ ዝርዝር ጉዳቶች ተቀምጠዋል እና እስካሁን ጥፋት የፈጸሙት ለህግ አልቀረቡም፣ የተጎዱት አልተካሱም። የኮንቶማም ቢሆን እንዲሆነ የኮንቶማም አካባቢ በርካታ ዜጎች ይህንን ጥያቄ በመጠየቃቸው ለህገ ወጥ ግድያ፣ ለእስራት ንብረት ለማውደም መዳረጋቸውን ደጋግመን ለመወትወት ሞክረናል። ነገር ግን ችግሩ ዛሬም ድረስ አለ። አቶ ብፃ ተተረፈ ሰመጉ የሚያወጣቸው መግለጫዎች ሁሉ በማስረጃ ላይ የተመሰረቱ መሆናቸውን ይናገራሉ። ይሁንና ከሚመለከታቸው የመንግስት አካላት መረጃዎችን ለማግኘት ቀላል እንዳልሆነ አስረድተዋል። ትልቁን ስዕል እንግለጸው። አልፎ አልፎ በግለሰብ አንዳንድ የመንግስት ባለስልጣኖች በኩል የሚኖረው መልካም ቀረቤታ እንዳለ ሆኖ ትልቁ ስዕል ግን ትብብር ያለማግኘት ነው። በግልጽ አንፈልጋችሁም፣ አትምጡ፣ ሂዱ፣ ውጡ የሚባልበት ጊዜ ባይኖርም ነገር ግን በውጤት ደረጃ መጨረሻው ላይ ቢሮቸው ሄደን አንኳኩተን በተደጋጋሚ ስብሰባ ላይ ናቸው፣ አሁን ጊዜ አይመቻቸውም። አንዳንድ ቦታ ላይ ስንሄድም እንዲሁ መረጃ ቢኖረንም መረጃ ለእናንተ አንሰጥም፣ መረጃ ለሚመለከተው ለሌላ አካል አለ፣ ለሱ ነው የምናደርሰው። እኒህና እኒህን የመሰሉ ፊት ለፊት ያልተገለጹ የትብብር ማነሶች አሉ። አንድ መቶ አርባ አንደኛው የሰመጉ ልዩ መግለጫ በማጠቃለያው በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ሕገ መንግስት መሠረት የማንነት ጥያቄ ለሚያነሱ ማህበረሰቦች የፌዴሬሽን ምክር ቤት ፍትሐዊ፣ ሚዛናዊ፣ ተአማኒነት ያለውና ዴሞክራሲያዊ መፍትሔ በወቅቱና በአፋጣኝ እንዲሰጥ ጥሪ አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።